የተዋሃደችው ጀርመን ፕሬዚደንቶች ለሩሲያ ያላቸውን አክብሮት መግለጥና ሩሲያን መጎብኘት እንደ ግዴታ የሚያውና የሚያደርጉት ምግባር ነው። በ1994 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው፣ የፕሬዝደንትነቱን ስልጣን ይዘው የነበሩት ሮማን ሄርሶክ በ1997 ለሩሲያ ምክር ቤት ዱማ ካደረጉት ማራኪ ንግግር ወዲህ እስከ 2010 ድረስ የቀጠለው ጉብኝት ውይይት ከክብር መግለጫነት አልፎም የሁለቱ አገራት ወዳጅነት ጥብቀት መገለጫ ተደርጎም ነበረ። ከ2012 እስከ 2017 ዘንድሮ ማለት ነው ድረስ ስልጣን ላይ የነበሩት ዮአኪም ጋዎክ ግን ይህኒት ባህል ሰብረውት ነበረ። እርግጥ ነው ፕሬዚደንት ጋውክም በ2012 የሩሲያው ፕሬዚደንት ቭላዲሚር ፑቲን በበርሊን በኩል ወደ ፓሪስ ሲጓዙ በርሊን ላይ አግኝተው አነጋግረዋቸው ነበረ። ሞስኮን ግን እንደ ፕሬዚደንት ጎብኝተው አያውቁም። በሁለት ምክንያቶች፣ ጋውክ ስልጣን ላይ የነበሩት የሩሲያና የምዕራባውያን ጠብ የተካረረበት ወቅት መሆኑ ቀዳሚው ነው። የቀድሞው የምስራቅ ጀርመን ቄስና የመብት ተሟጋቹ ጋውክ እዚያው ምስራቅ ጀርመን የነበረውን የሶቪየት ሕብረት የስለላ ድርጅት ኬጂቢን ያዙ የነበሩትን ቭላዲሚር ፑቲንን መጥላታቸው ሁለተኛው። በዩክሬን ጦርነትና ሩሲያ የቀድሞዋን የዩክሬን ግዛት ክሪሚያን ከግዛቷ በመቀየጧ ሰበብ የሻከረው የሞስኮና የዋሽንግተን ብራስልስ ግንኙነት አሁንም ብዙ መሻሻል አልታየበትም። እንደ ውጭ ጉዳይ ሚኒስትር ጠቡን ከነ ምክንያቱ ምናልባትም መፍትሄ ጠቡን ማጋጋሙንም የሚያውቁት ሽታይማየር አሁን እንደ ፕሬዚደንት ያደረጉት ጋውክ አቋርጠውት የነበረውን የጀርመን ፕሬዚደንቶች የት ባህል ለመቀጠል ያለመ መስሏል። መልእክታቸውም እንቀራረብ አይነት ነው። ይህ ግንኙነት የምንፈልገውን ውይይት የሚያካትትና የለያየንን ግጭት ለማስወገድ የምናደርገውን ጥረት የሚጨምርም ነው። የቀድሞው ዲፕሎማት የዩክሬንን ቀውስ ለመፍታት ከሩሲያ ውጭ ጉዳይ ሚኒስትር ከሰርጌይ ላቭሮቭ ጋር በተደጋጋሚ ተወያይተዋል። ለፕሬዚደንት ቭላዲሚር ፑቲንም እንግዳ አይደሉም። የካትሪንቡርግ በሚገኘው ዩኒቨርሲቲ በየዓመቱ ገለጻ ስለሚያደርጉም በብዙ የሩሲያ የዩኒቨርሲቲ ተማሪዎችና ምሁራን ዘንድ በቅርብ ይታወቃሉ። በዚህም ምክንያት በሩሲያዎች ዘንድ ጥሩ ስምና ዝና ካላቸው የጀርመን ፖለቲከኞች ሽታይንማየር አንዱ ናቸው። ትናንት ክሬምሊን ውስጥ ከሩሲያዎቻቸው ጋር በተነጋገሩበት ወቅት የፕሬዚደንት ፑቲንን አመኔታም በቀላሉ ያገኙ መስለዋል። ይህ የጀርመን ፕሬዚደንት ጉብኝት የጋራ ግንኙነታችንን ለማጠናከር ጥሩ ማበረታቻ እንደሚሆን ተስፋ አደርጋለን። ሁለቱ ፕሬዝደንቶች ስለ ሁለቱ ሀገራት ግንኙነትና ግንኙነቱን ለማሻሻል ስለመፈለጋቸው ደጋግመው ቢናገሩም ሩሲያ በምስራቃዊ ዩክሬን ጦርነት እጇን ስለማስገባቷና ክሪሚያን ከግዛቷ መጠቅለሏን ሽታይንማየር ማውገዛቸው አልቀረም። የጀርመኑ ፕሬዝደንት የሩሲያ መንግስት ወርሶት የነበረውን የቅዱስ ጴጥሮስ ጳውሎስ ካቴድራልን ለፕሮቴስታንት ቤተ ክርስቲያን በመለሰበት ሥነ ሥርዓት ላይም ተገኝተዋል። የመጨረሻውን የሶቪየት ህብረት መሪ ሚሃኤል ጎርቫቾቭን አነጋግረዋለም።